The Voice of America። አድማጮች ዛሬ ኢድ ነው፣ ኢድ ሙባረክ እንላለን። የተከበራችሁ ሙስሊም ምዕመናንን በሙሉ እንኳን ለአንድ ሺ አራት መቶ ዘጠነኛው የነቢዩ መሐመድ የልደት ቀን መውሊድ አደረሳቸው። ዛሬ ቀደም ሲል እንዳልነው፣ አዎ መውሊድ ነው። የነቢዩ መሐመድ አንድ ሺ አራት መቶ ዘጠነኛ ዓመት ለመሆኑ መውሊድ በኢትዮጵያም ሆነ ከኢትዮጵያ ውጭ ባሉ ሙስሊሞች እንዴት ነው የሚከበረው? አዲሱ አበበ ከአዲስ አበባ የሃይማኖቱ መምህር የሆኑትን ቀዳሚው ሙፍቲ ሐጂ ዑመር ኢድሪስን አነጋግሯል። መውሊድ ምን ማለት ነው ሐጂ? በሚል ጥያቄ ይጀምራል። ቀጥሎ ይቀርባል። መውሊድ ማለት በአረቦች ቋንቋ ወደ እኛ ስንተረጉመው ቋንቋው ትርጉሙ መወለድ ማለት ነው። ወይንም ደግሞ የመወለጃ ቀን ነብዩ የተወለዱበት ቀን ወይንም ደግሞ ነብዩ የተወለዱበት ቦታ ለማለት ነው። አማርኛው ትርጉሙ የሚሰጠው ቦታው ይህን በሰው ልምድ መውልድ ማለት ለነብያችን መወለድ ደስታ፣ ለሚዘጋጁት ዝግጅት፣ ለመሰባሰቡ፣ ለድግሱ ለሚዘመረው ዝመራ ለሰላዋት፣ ለመኑ ለይህ ስም ተደርጓል። ይሄ ልምድ ይባላል። በልምድ የተደረገ ነው። ማረቦች ቋንቋ ሳይሆን ትርጉም ሳይሆን፣ በልምድ የተወለዱበትን ለመወለዳቸው ቤስታ ለሚዘጋጁት ዝግጅት ስም ነው። ነቢዩ አሁን ስንት አመታቸው ሆነ ዘንድሮ? ነቢዩ ከተወለዱ አሁን እንግዲህ አንድ ሺ አራት መቶ ዘጠነኛ አመት ነው ዘንድሮ። ኢትዮጵያ ውስጥ እንዴት ነው ይከበራል? በመንግስት ደረጃ ታውቆ በዓል ሆኖ ነው የሚከበረው ስራ ተስብላ ተዘግቶ ነው የሚውለው ለሙስሊሞች Sosyal bir alat olsun diye tasarlık. Eğer sizler mi ne bu? Eğer abahani Sosyal ne olur Ya onu ne diyeceğiz? <Sessizlik> <Sessizlik> እንደ ሶስት በዓላትም የተሰበጠው የተፈቀደ ወይ ኢህአዲግ አዎ፣ ግን የሆነ በመንግስቱ ደረጃ የሚታወቀው እርግጥ፣ መስሪያ ቤት ዝግ ነው ዛሬ። ነገር ግን መውሊድ እንደ ሌሎቹ እንደ አረፋ በዓል የመሰለ ትልቅ ክብር የለውም። በውጭ ሀገር እስልምና እምነት ተከታዮች ወይም አረቦች ናቸው በጣም የሚያከብሩት። ኢትዮጵያ ውስጥ ብዙ አይከበርም የሚል ነገር ይሰማለሁ። መስሪያ ቤት ከመዘጋቱ ሌላ ዛሬ ምን ተደረገ? በዓል ነበር በዓል ነው በዓል መሽም በዓልነቱ በእርግጥ ያኛው የዝኛው በዓልና የመውሪዱ በዓልና የዛኛው የአረሱ ጾም በተግባራት ይለያያል። በበዓልነት በመከበር በኩል አንድ ነው። አሁን ዛሬም እንደው በአንዋር መስጊድ፣ በተቀሩ መስጊዶች በኢትዮጵያ በሙሉ በኢትዮጵያ በሙሉ ሙስሊም በሆነ በሙስሊም አካል በሙሉ ተከብሮ ነው የዋለው። መልካም እና በአሁኑ በዛሬው ዕለት ታዲያ እንዴት ነው ያከበራችሁት? እስቲ መውሊድ እንዴት ነው የሚከበረው? ታሪኩን ይንገሩኝ ትንሽ

እየዘረዘርን እያስረዳን እያሳወቅ ለሰው ልጅ ምን ጥቅም ይዘው መጥተዋል? የእሳቸው መወለድ መላክ ምን አምጥቷል? መላክ ወደ ሰው ልጅ መላካቸው ምንስ ጉዳያት በእሳቸው ምክንያት ከፈጣሪ ከአላህ ቀርቷል፣ ተከልክሏል ከሰው ልጅ ላይ የሚለውን እንዲሁም ሶሎዋት የምንለው አለ። በእሳቸው ላይ ዶ ሚጠበቃለ ለሀገር ዶ እናደርጋለ ለህዝብ ዶ እናደርጋለ ለሃይማኖቱ በመንም አክብሮት ትናንትና ጠዋት ጀምረን እኛማ አሁንም ገና

እሺም፣ አቶ በጣም እናመሰግናለን። ሁላችንም ክብር አላ። እሺ፣ ቀዳሚ ሙፍቲ ሀጂ ኦመር ኢድሪስ፣ እግዚአብሔር ይስጥልኝ። ኢድ ሙባረክ እንደገና አባቴ፣ ባረከ ላሁ ሁላችሁንም ይባርክልን። እናንተም ሰላም ሁኑ፣ እኛም ሰላም ሁኑ፣ ሀገራችንም ሰላም ሁኑ። አሜን። صلوات الله وسلام الله على نبيك خير خلق الله بسم الله جل جل قبدر الرحمن الرحيم ما تم الحمد لله نعمة <applause> <applause>